B O in Hallo, ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ ህዳር 16 2013 ዓ.ም የጋቢና ቤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። ንጹሐን ዜጎች ስር ተሸሽጎ ጦርነት ማካሄድ ዓለም አቀፍ ወንጀል በመሆኑ በውጊያ ላይ እየተሳተፉ ያሉ ሁለቱም ወገኖች ይገባል ሲል አምነስቲ ኢንተርናሽናል አሳሰበ። Thank you. not

ኢትዮጵያውያን አርቲስቶች በትግራይ ክልል በግጭቱ ምክንያት የተጎዱ የህብረተሰብ ክፍሎችን ለማገዝ የሚውል የገቢ ማሰባሰቢያ መርሃ ግብር ማዘጋጀታቸው ተሰምቷል በዚህ ዙሪያ ዘገባለን ዜናና የሙዚቃ ምርጫም ይኖረናል አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ስመኝሽ የቆየ በዜናዎቹ ነን አሁን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ትሰሙ ዘንድ እንጋብዛችኋለን አመሰግናለሁ ኤደን። በአዲስ አበባ ከተማ ከ1997 ዓ ምት ጀምሮ ባሉት ዓመታት ከ1352 ሄክታር በላይ መሬት በህገ ወጥ መንገድ መያዙንና ከ79ሺ በላይ ቤቶች ደግሞ በህገወጥ መንገድ መገንባታቸውን በህገወጥ የመሬት ወረራና ግንባታ ላይ ሲደረግ የነበረ የጥናት ግኝት ይፋ አድርጓል። የከተማ አስተዳደሩ ይህን ያስታወቀው ባለፉት 16 ዓመታት በአዲስ አበባ ከተማ ሲካሄድ የቆየ የመሬት ወረራን አስመልክቶ ያደረገውን ጥናት ተከትሎ ነው። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤ የጋራ ሀብት መጠቀሚያ የሆነውን መሬት በህገወጥ መንገድ የያዙ አካላት ላይ አስፈላጊው እርምጃ በመውሰድና በወረራ የተያዙ መሬቶችን ወደ መሬት ባንክ የመመለስ ስራ ይሰራል ብለዋል። ዘገባውን ያደረሰችን ፀሀይ ዳምጠው ናት። በሆሮ ጉድሩ ወለጋ ዞን ሆሮ ቡለቅ ወረዳ የመንግስት ጸጥታ ኃይሎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ሁለት ወጣቶችንና አንድ መምህር ገደሉ ሲል ከቤተሰብ መካከል የቅርብ ዘመድ ነኝ ያሉ ግለሰብ ገለጹ። የወረዳው ጸጥታና አስተዳደር ጽሕፈት ቤት ኃላፊ ግለሰቦቹ ስለመገደላቸው ለጽሕፈት ቤታቸው ያሳወቀ ባለመኖሩ ምንም አይነት ምርመራ ለመደረጉን አስታውቀዋል። በተመሳሳይ በሰሜን ሸዋ ደራ ወረዳም አንድ ግለሰብ በጸጥታ ኃይሎች ከተያዘ በኋላ ተገድሎ መገኘቱን አንድ የዓይን እማኝ ገልጸዋል። የደራ ወረዳ ጸጥታና አስተዳደር ጽፈት ቤት ኃላፊ የተገደለ የተባለው ግለሰብ በወረዳችን አልታሰረም፣ በወረዳችን የተገደለ ሰውም የለም ማለታቸውን ናኮር መልካ ያደረሰን ዘገባ አመልክቷል። የምዕራብ አፍሪካዊቷ ሀገር ኒጀር የቀድሞ ፕሬዚዳንት ማማዱ ታንጃ በ82 ዓመታቸው ከሞት መለየታቸውን ተከትሎ ሀገሪቱ የሶስት ቀን ብሔራዊ ሀዘን አውጃለች። የሀገሪቱ መንግስት ታንጃ በዋና ከተማዋ ኒያሜ መሞታቸውን ቢያስታውቅም ለሞት ያበቃቸውን ምክንያት ግን አልገለጸም። እንደ አውሮፓውያን አቆጣጠር ከ1999 እስከ 2010 ድረስ ለፕሬዚዳንትነት ተመርጠው ያገለገሉት ታንጃ ከስልጣን የወረዱት በስልጣን ለመቆየት የሀገሪቱን ህገ መንግስት ለመቀየር በመሞከራቸው በተደረገ መፈንቀለ መንግስት ነው። የታንጃን ከስልጣን መውረድ ተከትሎ በ2011 ምርጫ ኢሶፎ መሀማዱ ፕሬዚዳንት ሆነው ተመርጠዋል። የቀድሞ ፕሬዚዳንቱ ህይወታቸው ያለፈው ሀገሪቱ ከአንድ ወር በኋላ ብሔራዊ ምርጫ ልታካሄድ ዝግጅት እያደረገችበት ባለችበት ወቅት ነው። የአሜሪካ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ፣ ለኮቪድ-19 ተጋላጭ የሆኑ ሰዎች ተለይተው መቆየት የሚገባቸውን ጊዜ ሊቀንስ መሆኑን ባለስልጣናት አስታውቀዋል። አሁን ባለው መመሪያ መሰረት ለቫይረሱ ተጋላጭ የሆኑ ሰዎች እስከ 14 ቀን ድረስ ራሳቸውን አግለው መቆየት እንዳለባቸው ቢመክርም ባለስልጣናቱ ማክሰኞ እንዳስታወቁት አንድ ሰው ባጠረው ጊዜ ከበሽታው ተመርምሮ ነፃ መሆኑን ካረጋገጠ እራስን ለይቶ የማቆያው ጊዜ ሊያጠር ይችላል። ይህ በእንዲህ እንዳለ የአሜሪካ መንግስት የኮቪድ-19 መከላከያ ክትባቱ ፍቃድ እንዳገኘ የመጀመሪያውን ዙር ለመከተብ እየተዘጋጀች መሆኑን አስታውቃለች። የመንግስት አፈጻጸም ዋና ሹም የሆኑት ጄኔራል ጉስታቭ ፔርና ማክሰኞ ዕለት ለጋዜጠኞች ሲናገሩ በሁለት ኩባንያዎች የተሰሩ አርባ ሚሊየን ጠብታ ክትባዎች በታህሳስ ወር መጨረሻ ላይ ዝግጁ ይሆናሉ ብለዋል። የአሜሪካ ምግብና መድኃኒት ቁጥጥር አስተዳደርም ፋይዘር ኩባንያ ላቀረበው ክትባት የአስቸኳይ ማረጋገጫ እስከ ታህሳስ አስር ድረስ ይሰጣል ተብሎ እየተጠበቀ ነው። ሌላው ክትባቱን ያገኘው ሞደርን ኩባንያ ደግሞ ፈቃድ ለማግኘት ማመልከቻውን በቅርቡ ያስገባል። ሁለቱም ኩባንያዎች የቅድመ ሙከራ ክትባቶቻቸው ከፍተኛ ውጤት ማግኘታቸውን አስታውቀዋል። ባሳለፍነው ሳምንት የአሜሪካ መንግስት ለክፍለ ግዛቶችና አካባቢዎቻቸው በዚህ በመጀመሪያው ዙር ምን ያክል የክትባት መጠን እንደሚደርሳቸውና በቅድሚያ ማን ክትባቱ ማግኘት እንዳለበት የሚመክረውን እቅድ አሳውቋል። የመጀመሪያው ዙር ክትባቱ በቅድሚያ ለጤና ዘርፍ ሰራተኞች ላይ እንደሚያተኩር የሚጠበቅ ሲሆን ባለስልጣናቱ እንዳስታወቁት በመጪው ሚያዝያ ወር ላይ ክትባቱ ለሁሉም የዩናይትድ ስቴትስ ነዋሪዎች የሚዳረስ ይሆናል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ጆ ባይደን ዛሬ በሚያደርጉት ንግግር ትኩረታቸው የኮቪድ-19 ወረርሽኝና የሰሞኑን የአመት በዓላት ወቅት የተመለከተ እንደሚሆን ታውቋል። በአገሪቱ ልማድ መሰረት ብዙ ሚሊዮን ሰዎች ከያሉበት ተሰባስበው ከቤተሰብ ጋር የሚያሳልፉት የምስጋና ቀን ወይም ታንክስጊቪንግ ደይ በዓል ነገ ሐሙስ ይከበራል። ሆኖም ዘንድሮ በመላ ሀገሪቱ የኮሮና ቫይረስ መዛመት በመባባሱ የተነሳ ፌዴራል መንግስቱ ሰውን ከጉዞ ተቆጥቦ በየቤቱ እንዲቆይ እየተማጸነ ነው። ጆ ባይደንም በንግግራቸው በዚህ የበዓል ወቅት አሜሪካውያን በጋራ ስለሚከፍሉት መስዋዕትነት በማውሳት ይህን ጊዜ ልናልፈው እንደምንችል እንደምናሳልፈውም ያሳስባሉ ሲል የሽግግር ጽህፈት ቤታቸው አመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። አዘጋጆች፣ ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሂደል መልሳችሁ ስመኝሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን የዕለቱን አብይ ርዕስ እናስደምጣችሁ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያኔ ሀርነት ትግራይ ህወሀት በሚያካሄዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳሰበ። ንጹሐን ዜጎች ስር ተሸሽጎ ጦርነት ማካሄድ ዓለም አቀፍ ወንጀል በመሆኑ በውጊያ ላይ እየተሳተፉ ያሉ ሁለቱም ወገኖች ከዚህ ተግባር ሊቆጠቡ ይገባል ብሏል። በተጨማሪም መንግስት የሰብአዊ ረድኤት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻችም ጥሪውን አቅርቧል። የሰብአዊ መብቶች አጥኚ የሆኑት ፍስሀ ተክሌን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች። የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሀ ተክሌ ከትላንት በስቲያ የወጣውን የድርጅታቸውን ማሳሰብ የያዘ መግለጫ ሲያብራሩ፣ ጠቅላይ ሚኒስትር አብይ አህመድ መቀሌ ለሚገኙ የህወሀት ተዋጊዎች የሰባ ሁለት ሰዓታት የጊዜ ገደብ ካስቀመጡ በኋላ የኢትዮጵያ ሰራዊት ቃል አቀባይ የሆኑት ኮሎኔል ደጀኔ ጸጋዬ በመንግስቱ ቴሌቪዥን ጣቢያ ቀርበው የመቀሌ ከተማ ነዋሪዎች ከህዝባዊ ወያኔ ሓርነት ትግራይ ሰራዊት እንዲነጠሉ ካልሆነ ግን ለአደጋ ሊጋለጡ እንደሚችሉ አይነት ትርጉም ያለው ማሳሰቢያ መስጠታቸው በራሱ አሳሳቢ ጉዳይ ነው ብለዋል። መቀሌ እንግዲህ ወደ አምስት መቶ ሺህ በላይ ህዝብ ያለባት ከተማ እንደሆነች ይነገራል። በዚህ በከተማ ላይ የሚደረግ ጦርነት ደግሞ በጦርነት ውስጥ ተሳታፊ ያልሆኑ ወይም ደግሞ ሲቪል የምንላቸውን የህብረተሰብ ክፍሎች ሊጎዳ ይችላል እና ይሄ ስቴትመንት በጣም አሳስበው ነው። በሌላኛው በገን የተነገረው ነገር እንደዚሁ አሳሳቢ ነው እና አንደኛ ያው መንግስትም ሲቪልያን ላይ የሚደርሰውን ጉዳት ለመቀነስ እንሞክራለን እንቀጥላለን ብሏል። አቶ ፍስሀ ውጊያው ወደ መቀሌ እየተጠጋ የሚሄድ ከሆነ ከጦርነቱ ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎች የመጎዳት ሰዓት እድላቸው ሰፊ በመሆኑ እነርሱ እንዳይጎዱ አስፈላጊ ጥንቃቄ መደረግ አለበት ብለዋል። በዚህ ጦርነት ውስጥ ለሚሳተፈው የመከላከያ ኃይል ሆነ ለሌላ አካላት ግልጽ የሆነ ትዕዛዝ ያስፈልጋል። ያ ትዕዛዝም ደግሞ በጦርነቱ ሳሳፊ ያልሆኑ ወገኖችን ሲቪሊያን ማለት ነው። ከዛ በተጨማሪ ደግሞ የሲቪሊያን ተቋማት ለምሳሌ ሆስፒታል፣ ቤተክርስቲያናት፣ ትምህርት ቤቶች፣ እነዚህ እንዳይጎዱ አስፈላጊውን ጥንቃቄ እንዲያደርጉ ግልጽ የሆነ ኢንስትራክሽን ወይም መመሪያ ሊሰጣቸው እንደሚገባ ነው ያሳስብ ነው ከዛ በተጨማሪ ደግሞ በከተማ በሚደረግ ጦርነት ውስጥ እነዚህ ሰፊ ቦታዎችን የማዳረስ አቅም ያላቸው መሳሪያዎች ለምሳሌ እንደ ሞርታር፣ መድፍ እና እነዚህ አንድ ቦታ ፈንድተው ደግሞ ተቀጣጣይ የሆኑ የማይመሩ የአውሮፕላን ቦምቦች እነዚህ በዚህ አይነት መንትኖች መጠቀም ልክ አይደለም የሚለውን ለማሳሰብ ነው። ማሳሰቢያው ለኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓትም ነው ያሉት። አቶ ፍስሐ በህወሓትም በ በኩል ሰላማዊ ዜጎችን ከለላ በማድረግ የሚነገሩት ነገሮች ተመሳሳይ ናቸው ብለዋል። ለሁለቱም ወገን ነው። ምክንያቱም በዛኛውም ወገን የሚነገሩ ነገሮች አሉ። ሰላማዊ ዜጎች በጦርነት ውስጥ እንዲሳተፉ የማነሳሳት ነገሮች አሉ እና በዚህ አጋጣሚ ማስታወስ የምንፈልገው ማንኛውም ሰው በጦርነቱ እሳተፋለሁ ካለ አስቸጋሪ ነው። ለሲቪሊያን ሊታይ አይችልም። ግን በዚህ ውስጥ ተሳትፎ የሌላቸው ሰዎችን እንዲኖራቸው ማነሳሳትም ተገቢ አይደለም እና ትናንትና ያወጣ ነው ማሳሰቢያ። ለሁለቱም ወገኖች ነው። የጦር ካምፖችን ሰብአዊ ከለላ በመስጠት ሰላማዊ ዜጎች በሚገኙበት ቦታ በመገንባትም ሆነ ወታደራዊ ቁሳቁስን ማስቀመጥ የጦር ወንጀል ነው ያሉት አቶ ፍስሐ ጦርነት የማይፈልጉና ከዛም ጋር ምንም ግንኙነት የሌላቸው ሰዎች እንዳይጎዱ ጥንቃቄ ማድረግ ይገባል ብለዋል። በተለይ ደግሞ ሂማን ሺልድ ወይም ደግሞ ሰብአዊ ከለላ መጠቀምም ልክ አይደለም። ለጦርነት ተገቢ ታርጌት ወይም ደግሞ ተገቢ ኢላማ ሊሆኑ የሚችሉ ለምሳሌ የሚሊታሪ ካምፖችን፣ የከባድ መሳሪያዎችን ወይም ደግሞ ሌሎች ለሚሊታሪ አገልግሎት የሚውሉ መገልገያዎችን በሙሉ በሲቪሊያን ባሉበት አካባቢ ማስቀመጥም የጦር ወንጀል ሊሆን ይችላል። ስለዚህ ይሄም መሆን የለበትም። እነዚህ ነገሮች ደግሞ በሲቪሊያን አካባቢ ያሉ ብሎ ደግሞ የሌላኛው ወገን ደግሞ ያንን እንደ ፍቃድ ማየት የለበትም። ነጥሎ መምታት መቻል አለበት። በለዚያ ሲቪሊያንን ያለ አግባብ መግደል የሚለው ወንጀል ውስጥ ይገባልና ከዚህም እንዲቀጠቡ ለሁለቱም ወገኖች ነው የምናሳስበው፣ የሚሊታሪ ቤዞችን የሲቪሊያን አካባቢ ላይ ማስቀመጥ እንደ ወንጀል ስለሚቆጠር። በተጨማሪም መንግስት የሰብአዊ እርዳታ አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻች ጥሪ አቅርበዋል። በጦርነቱ የተያዙ ሰላማዊ ወገኖች የተለያዩ የሰብአዊ ቁሳቁሶች እጥረት እንዳለባቸው ሰምተናል። ስለዚህ ሊግብም ሆነ ሌሎች ተጨማሪ ፋሲሊቲዎች የሚደርስበትን ሁኔታ እንዲያመቻቸው ነው የጠየቅ ነው። እዛ ላይ ደግሞ እንግዲህ የሰብአዊ መብት ሁኔታን የሚከታተሉ ባለሙያዎችም ጦርነቱ ባለባቸው ቦታዎች ሁሉ እንዲገቡ አስፈላጊ ሁኔታ እንዲመቻችላቸውም ጠይቀናል። በተያያዘም ሂማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባይደርን ጠቅሶ ባወጣው አጭር ማሳሰቢያ ቀድሞውኑም በምግብ በነዳጅ እጥረትና በመገናኛ መስመር መቋረጥ የተጎዳው ከጦርነቱ ጋር ምንም ግንኙነት የሌለው የትግራይ ሕዝብ በጦርነቱ ጉዳት ሊደርስባቸው ይችላል የሚለው አሳሳቢ ጉዳይ መሆኑን ገልጸዋል። ሰላማዊ ዜጎች ባሉበት ቦታ ላይ ከሚደረግ ጦርነት ሰላማዊ ዜጎችን መጠበቅ ከባድ በመሆኑ በሁለቱም በኢትዮጵያ መንግስትም ሆነ በህወሓት በኩል በእነርሱ ቁጥጥር ስር ያሉ ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት አለባቸው ብለዋል። አሜሪካ ድምጽ፣ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ጽዮን ግርማን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቢዩን ነው የኮቪድ-19 ወረርሽኝን በመከላከልና የህክምና አገልግሎት በመስጠት በቀጥታ ለሚሳተፉ የጤና ዘርፍ ሰራተኞች የተጋላጭነት ልዩ አበል እንዲከፈላቸው የሚያዛው አዋጅ በሚኒስትሮች ምክር ቤት ጸድቆ ከወጣ ስድስት ወራት ቢያልፈውም እስካሁን ክፍያው እንዳልተፈጸመላቸው የጤና ባለሙያዎች ለአሜሪካ ድምጽ አስታውቋል ከአበል ክፍያው በተጨማሪም ቋሚ ደሞዝም ጊዜውን ጠብቆ ስለማይከፈል በኮቪድ-19 ዙሪያ የሚሰሩ ባለሙያዎች ከኮሮና ተጋላጭነት ባለፈ ለከፍተኛ የኢኮኖሚ ጫና መዳረጋቸውንም ተናግረዋል። በተለያዩ የኢትዮጵያ ክልሎች የሚሰሩ የጤና ባለሙያዎችን ያነጋገረችው ስመኞሽ የቆየናት እንደሚከተለው አሰናድተዋለች። የጤና ዘርፍ ሰራተኞች የኮቪድ-19 ወረርሽኝን ለመቆጣጠርና ለማከም በሚደረገው ጥረት ለበሽታው ያላቸውን ከፍተኛ ተጋላጭነትና እያበረከቱት ያለውን አስተዋጽኦ ከግምት ውስጥ በማስገባት የሚኒስትሮች ምክር ቤት ልዩ አበል እንዲከፈላቸው ውሳኔ ያስተላለፈው ግንቦት 14 2012 ዓ.ም ነበር። ነገር ግን ይህ ውሳኔ እስካሁን ተፈጻሚ እንዳልሆነና ወረርሽኙን ለመቆጣጠር በቀጥታ ተሳታፊ ሆነው የሚሰሩ የጤና ባለሙያዎችም ሆኑ ድጋፍ ሰጪ አካላት ምንም አይነት የአበል ክፍያ እያገኙ እንዳልሆነ በተለያዩ ክልሎች ያነጋገርናቸው የጤና ባለሙያዎች ይገልጻሉ። ከእነዚህ ውስጥ አንዷ በደቡብ ክልል ወላይታ ዩኒቨርሲቲ ውስጥ በሚገኝ የኮሮና ሕክምና ማዕከል ውስጥ ላለፉት አምስት ወራት ከቤተሰብ ተነጥላ የኮሮና ቫይረስ ህሙማንን እያከመች የምትገኘው ዶክተር አዲስ ሀብታሙ አንዷ ናት። ምልክት ከሌላቸው ጀምሮ እስከ ሜካኒካል ቬንትሌተር ወይም መተንፈሻ ማሽን ላይ እስካሉ ታካሚዎች ድረስ ቀን ማታ ሳንን በጣም ብዙ ታካሚ እያስተናገድን ነበር ያለ ነው እስካሁን እና ከቤተሰብ ተለይተን ያለ ነው፣ ከዘመድ ወዳጅ ርቀን ኦልሞስት ወደ አምስት ወራችን ነው እዚህ ኮምፓውንድ ውስጥ ኮንፋይንድ ሆነ ያለ ነው እና ምንም እንኳን አዋጁ ከግንቦት አስራ አራት ጀምሮ ታስቦ ከዛ በኋላ ክፍያው ተፈጻሚ እንዲሆን ብሎ ሚኒስተሮች ምክር ቤት ቢያውጅም እስካሁን ድረስ ምንም አይነት የተጋላጭነት ክፍያ አልደረሰንም። በተመሳሳይ ካለፈው ዓመት ሚያዝያ ወር ጀምሮ በአማራ ክልል ሰሜን ሸዋ ዞን የኮሮና ለይቶ ማቆያ የህክምና ማዕከል ውስጥ በማገልገል ላይ የሚገኙት ዶክተር ኤፍሬም ቸርነት ምልክት ከማያሳዩ ህመምተኞች አንስቶ በመተንፈሻ መርጃ መሳሪያ እርዳታ እስከሚታከሙ ህመምተኞች ድረስ ድጋፍ የሚያደርጉ የጤና ባለሙያዎች ለወረርሽኙ ያላቸውን ተጋላጭነት ገልጸው ይህ ታሳቢ ተደርጎ እንዲከፈላቸው የተፈቀደው የአበል ክፍያ ባለመፈጸሙ እንዳሳዘናቸው ያስረዳሉ። እኛ ምናልባት የህክምና ባለሙያዎች በመሆናችን ከሌላው ማህበረሰብ በተለየ መልኩ ሙያችን ስለሚያስገድደን በቫይረሱ ከተጠቁ ሰዎች ጋር ለብዙ ጊዜ አብረን እንቆያለን። እነሱ ይወጣሉ ሄደ ሌላ አዲስ ተጠቅሶ ይመጣል። እኛ ግን እዛው ነው የምንሆነው ነው ተጋላጭነታችን ተከታታይ ነው ማለት የሚቋረጥ ነገር አይደለም። እዛ ውስጥ እስካለን ድረስ ህይወትን መስዋዕት አድርገን ነው እዚህ ቦታ ላይ የምንሰራው። ደግሞ ብዙዎቻችን ቤተሰብ እናስተዳድራለን። ቤተሰብ መባይ ጠበቅ ብርሀት አንድ ሰው ሰርቶ ደግሞ ማግኘት አለበት። ከዛ ከዛ አንጻር ኢኮኖሚካሊ በጣም እስትረስ ይፈጥራል። ገብቶሻል። የስራው ኤንቫሮንመንት አንድ የስትረስ ምንጭ ነው። ጭንቀች ይፈጥራል። ከዛ በዘለለ ደግሞ አስተሳች ስትበይ ደግሞ የሚፈጥ ኢኮኖሚካል ስትረሱ አለና ስትረሶቹ ተደራራቢ ይሆናሉ። በሚኒስትሮች ምክር ቤት እንዲከፈል ታዞ የነበረው ልዩ አበል እስካሁን ካለመከፈሉ በተጨማሪ የሕክምና ባለሙያዎቹ የሚከፈላቸው ደሞዝ ለኑሮ በቂ ያለመሆኑና ጊዜውን ጠብቆ አለመሰጠቱም ለሕክምና ባለሙያዎቹም ሆነ በድጋፍ ሰጭነት የሚያገለግሉ አካላት የኢኮኖሚ ችግር ውስጥ እንደከተታቸው ዶክተር ኤፍሬም ጨምሮ ያስረዳሉ። ደሞዝ የመዘግየት ችግር አለ። እንግዲህ ኔትካየው ጥረት በእኔ ላይ ተከፍሎም ጧግሜ ላይ የተከፈለን ጊዜ አለ። ሁለት ወር ማለት ነው። እሱ ደግሞ በራሱ የሚፈጥረው ጫና አለ። አንድ ሶርሳችን ያቸው ደሞዝ በሆነችበት አበሉ በተያዘበት ሁኔታ ያቸው ደሞዝ ደግሞ ሁለት ወርስ ድሌ ስታደርግ ኢኮኖሚካሊ በጣም እስትረስ ውስጥ ነው የምትገቢ ማለት እንደ ሌላ ሰው እንዲተራ ሉጣሽ መንድሪያሽ ምናምን የምታገኘው ነገር አይሆንም። ምክንያቱም እኛ የምንሰራው ኮቪድ ናይንቲ ሴንተር ላይ ነው። በማህበረሰቡም ቢሆን የሆነ ያህል አንቺን አሁን ፍሪ ሆኖ የሚቀርብሽ ሰው ላይኖር ይችላል ለህይወታቸው ከመስካት አንጻር ማለት ነው። ከዛ ከዛ አንጻር ነገሮችን አኑሮ ራሱ ኢኮኖሚካሊ ነገሮችን አሳልጠሽ የመኖር ሁኔታ ላይኖር ይችላል እኛ ጋር ሲሆን፣ ስለዚህ ይህንን ነገር ትንሽ ጭንቀት ይፈጥራል። እኛ ጋር በሚኒስትሮች ምክር ቤት ውሳኔ መሰረት በኮቪድ አስራ ዘጠኝ ወረርሽኝ ዙሪያ የሚሳተፉና ልዩ የአበል ክፍያ እንዲከፈላቸው የተወሰነው ወረርሽኙን ለመከላከል ለተቋቋመው ግብረ ኃይል አስተባባሪዎች፣ ሐኪሞች፣ አምቡላንስ ላይ የሚሰሩ ሰራተኞች፣ የጽዳት የጥበቃና የመሳሰሉ ስራዎችን የሚሰሩ ድጋፍ ሰጪ አካላት ሲሆን የክፍያው መጠንም እንደየስራ ድርሻቸው በቀን ከ1150 እስከ 300 ብር እንዲሆን ያዛል። ዶክተር ኤፍሬም ይህ ክፍያ አዲስ አበባ ከተማ በኮቪድ-19 ዙሪያ ለሚሰሩ ሐኪሞች ሁለት ጊዜ መከፈሉን ገልጸው በሌሎች ክልሎች ላይ ለሚገኙ ሐኪሞች አለመከፈሉ ግን የበለጠ ጥያቄ ፈጥሮብኛል ይላሉ። በተለየ መልኩ ግን ኢሳባ የሀገሪቷ ዋና ከተማ ላይ የሚሰሩ የህክምና ባለሙያዎች አንድ ጊዜ ብቻ ሳይ ሁለተኛ ዙር ተከፍሏቸዋል። ሁለተኛ ዙር እንዲሁም ቅርብ ጊዜ ነው የተከፈላቸው። ይሄ ነገር ደግሞ አጠቃላይ የተፈጻሚነቱ በሀገር ደረጃ ነው የሚለው እዚያም ላይ ማለት ነው የጠዋች ላይ ግን በአዲስ አበባ ብቻ ተፈጻሚ ሆኖ ሌሎቹ ክልሎች ላይ ይህ ነገር ተፈጻሚ አልሆነም። እኛ ራሱ በጣም ግራ እየገባ ነው። ሌላው በጉዳዩ ላይ ያነጋገር ነው ዶክተር እሸቱ ታደሰ በቦንጋ ከተማ በሚገኘው ና በከፋ ዞን ውስጥ ብቸኛ በሆነው የኮሮና ህክምና ማዕከል ውስጥ የአካባቢ ጤና አጠባበቅ ባለሙያ ና የአራተኛ አመት የህክምና ተማሪ ነው። ከማዕከሉ በተጨማሪ ለኮሮና ታማሚዎች የቤት ለቤት ሕክምና አገልግሎት የሚሰጠውና ነፍሳችንን ገብረን ነው የምናገለግለው የሚለው ዶክተር እሸቱ የሚከፈላቸው ደሞዝ ለቤት ኪራይ ለምግብና ለመሳሰሉት መሰረታዊ ወጪዎች እንኳን እንደማይበቃ በመግለጽ የህክምና ባለሙያው ያለበትን ቅሬታ እንዲህ ያስረዳል። እኛ እራሳችንን፣ ነፍሳችንን፣ የታችንን ገብረን የምንሰራ የጤና ባለሙያዎች ነን። ተጋላጭነቱ በጣም የከፋ ነው። ጉዳት ሲደርስና ሞት ሲደርስ ምዝመር ተጠቂዎቹ እኛ ነ የትኛውም አይነት ኬዝ ሚመጣ መጀመሪያ የምንሳተፈውና ራሳችን ያሳልፈው የምንሰጠው እኛ ነው እና አብዛኛው እንዲሁም ማለት ይቻላል ውጭ ነው የሚኖረው፣ ተከራይቶ ማለት ነው እየከፈለ የሚኖረው የኑሮ ውድነትን ታውቂያለሽ። በጣም የናረ ኑሮ ውድነት በዚህ ሰዓት አለ። ጥላት ደግሞ የምንመገበው ምግብ ውጭ ነው የምንበላው፣ የሚያቀርብልን አካል የለም። ስለዚህ ለነዛ ወጪዎች እና ሌሎች ወጪዎች የልብስ ወጪ አለ፣ ሌሎች ወጪዎችም ይኖራሉ እና ነሱ ስናወጣ በጣም ያነሰ ገንዘብ ነው የምናገኘው። ይህንን ነገር ተነጋግረውበት ጤና ባለሙያ ለሚሰራ ይህን ያህል የተጋላጭነት ክፍያ ያስፈልገዋል ብለው ወስነዋል። ይህን ደግሞ በበቂ ጥናት ነው አረጋግጠው ነው የወሰኑት። እኛ ከምኖረው ኑሮ ና ከሚከፈለን ገንዘብ አንጻር ስተመለከቱ በጣም ያነሰ በጣም ትተግረን እንደምኖር ነው በደንብ አድርጋ ሰግቸ የምናገረው ማለት ነው ዶ አብዘኞቱ በጣም ቸግሩ ሲኖሩ አያለ ም እንደዚ ማለት ነው። በጣም ነው የምንቸገረው። ዶክተር እሸቱ ጨምሮ በአዲስ አበባና በክልል ከተሞች መካከል ያለው የአበላ አከፋፈል ልዩነትና የደሞዝ መዘግየት እንዲስተካከልም ጠይቋል። ሌሎች ክልሎች ና የአስታደር ከተሞች ላይ ተከፍሏቸው ለእኛ ግን እስካሁን ድረስ አለመከፈሉ በጣም በጣም ቅርብ ሆናል። ልክ አይደለም፣ መስተካከል አለበት፣ መከፈል አለበት። መናገር ብቻ ሳይሆን የተናገሩትን ነገር ተግባራዊ ማዋል አለባቸው። ደሞዝ እንኳን በአግባቡ አይገባም። እስከ ሀያ አንድ ቀን ድረስ ጠብቀን ነው ደሞዝ እንኳን የምንወስደው እና በደሞዝ አከፋፈል ደረጃም በተጋላጭነት ክፍያም ደረጃ እንዲከፈለን እንዲደረግ ነው የምናሳስበው። የሕክምና ባለሙያዎቹ የአበል ክፍያ ጥያቄያቸውን ለሚገኙባቸው ዞኖችና ክልሎች አቅርበው በቂ መልስ ባለማግኘታቸው ጤና ሚኒስትርን ጨምሮ ወደ ሌሎች የሚመለከታቸው የፌዴራል መስሪያ ቤቶች ቅሬታቸውን ለማስገባት እየተዘጋጁ መሆኑን ነግረውናል። በጉዳዩ ላይ አስተያየታቸውን እንዲሰጡን የጤና ሚኒስትርን ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው ባይሳካም ምላሻቸውን ካገኘን ጉዳዩን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባው እናመሰግናለን። በፌዴራል መንግስትና በትግራይ ክልል መካከል የተፈጠረውን ግጭት ተከትሎ ላለፉት ሶስት ሳምንታት ከአርባ ሺህ በላይ የሚሆኑ ኢትዮጵያውያን ወደ ጎረቤት ሀገር ሱዳን መሰደዳቸውንና በሀገር ውስጥም ክልሉ ለከፍተኛ የሰብዓዊ ቀውስ እንደተጋለጠ የተባበሩት መንግስታት ድርጅት ከሰሞኑ አስታውቃል። ይህን ችግር በሀገር ውስጥ ለመቅረፍ በሚል ኢትዮጵያውያን አርቲስቶች እና የመገናኛ ብዙኃን ባለሙያዎች እንዲሁም ተጽዕኖ ፈጣሪ ሰዎች ጥበብ ለሀገር ክብር በሚል ስያሜ በሀገሪቱ እየተካሄዱ ላሉ ለውጦች የተደራጀ አበርክቶት ለማድረግ መንቀሳቀሳቸው ታውቋል። ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አንጋፋና ወጣት የኪነ ጥበብ እንዲሁም የመገናኛ ብዙሀን ባለሙያዎች በሀገሪቱ በተለያዩ ቦታዎች ላይ እያጋጠሙ ያሉ ሰብአዊ ችግሮችን ለማገዝ እና በተናጥል ሲያደርጓቸው የነበሩትን እንቅስቃሴዎች ለማቀናጀት መሰባሰባቸው ተሰምቷል። በነገው ዕለትም በሀገር አቀፍ ደረጃ ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ በትግራይ ክልል ላሉ ወገኖች ያሰናዱ ሲሆን እንቅስቃሴው አስተባባሪዎች መካከል አንዱ የሆኑት አቶ መሐመድ ካሳ ይህ እንቅስቃሴ የጥበብ ማህበረሰቡ ሊሰራቸው ካቀዳቸው ስራዎች ውስጥ ንዑስ ክፍል መሆኑን በመግለጽ ዋና ዓላማውን እንዲህ ያስረዳሉ። ይህን ሀሳብ የመለየው የዛሬ የኪነ ጥበብ ባለሙያዎች፣ የመገናኛ ብዙሀን ሰዎች ምን እናድርግ በግል ሁላችንም የተለያዩ ስራዎችን እንሰራለን። በሀገራችን እንደሚነሱ ወቅታዊ ሰው ሰራሽ ተፈጥሯዊ ሁኔታዎች ላይ ሁላችንም የበኩላችንን እናደርጋለን። በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ላይ ግን ምን ማድረግ አለብን የሚል ውይይት ተካሄደ። ተሰባስበን በአጭር ጊዜ ወደ ተግባር አንገባም ተባለ። ሀሳቦች መጡ። የተለያዩ ሀሳቦች፣ የተለያዩ ውይይቶች ተካሄዱና ከዛ ጥበብ ለሀገር ክብር የሚል ዋና መሪ ቃል ተፈጠረ። በዛ መሪ ቃል ስር ሌሎች ንዑስ መሪ ቃላቶች ኖረው ለሀገር መከላከያ ክብር እቆማለሁ የሚል አንድ መስራት ሲኖር አንድ መርሀ ክብር ይሁን ተባለ። እሱ የትናንት ሳምንት ተካሄደ። በጥሩ ሁኔታ ተቀናውኖ ነበር። ሁለተኛው ደግሞ መርሀ ክብር፣ አሁን ነገ የሚካሄደው መርሀ ክብር ነው። ይህ ደግሞ የሀገር ልጅ የማርጅ በምን ሰብአዊነት ላይ ትኩረት ያደረገ ሰብአዊነት ላይ በዋነኝነት በዚህ ግጭት በዚህ ጦርነት የተጎዱትን ሁሉም አካባቢዎች ላይ ተንቀሳቅሶ ሄዶ የአካባቢውን ሰዎች እግሮቻችንን ዘመዶቻችንን ጠይቀን ልክ እንደ ዘመዲሽ ሲጎዳ ሰው ሲጎዳ በኢትዮጵያ ባህል ማዝናናት መጠየቅ መዘየር ነው። አቶ መሀመድ ነገ ሐሙስ ህዳር አስራ ሰባት ቀን በአዲስ አበባ የተለያዩ ተቋማትና የንግድ ማዕከላት አርቲስቶቹ አገልግልና የቃል መቀበያ ቅጽ በመያዝ እንደሚንቀሳቀሱና እንዲሁም በክልል ከተሞችም ከባህልና ከቱሪዝም ሚኒስቴር ጋር በመቀናጀት የገቢ ማሰባሰቢያ መርሃ ግብራቸውን እንደሚያስኬዱ ይገልጻሉ። መርሃ ግብሩ የአንድ ቀን መርሃ ግብር አንድ ቀን ሙሉ ነው። በአዲስ አበባ የአዲስ አበባ ከተማ ውስጥ የሚገኙ ታዋቂ የኪነጥበብ ባለሙያዎች ከዚ፣ መገናኛ ብዙሀን ባለሙያዎች ይኖራሉ። በሌሎችም ክልሎች በየክልሉ ያሉ ታዋቂ የኪነጥበብ እና የመገናኛ ብዙሀን ባለሙያዎች አገልግል ይዘው አገልግላችን ለወገናችን አገልግላችን ለወገናችን ፍቅር የሚል በሁሉም በአቅማችን በሚችለው ልንደርስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን በአምራቾች በአከፋፋዮች፣ ቸርቻሪዎች፣ በሁሉም አይነት ተቋማት አቅማችን በሚችለው መድረስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን እንዞራለን። በአገልግል ላይ የቃል መግቢያ ሰነድ ስለ ቃል መግቢያው ላይ ሰዎች የሚደግፉትን ሰዎችን ከሚጠፋው የተከፈተው የባንክ አካውንት ቀጥታ ገቢ ያደርጋሉ። ቀጥታ ከኛጋ የካሽ ግንኙነት አይባቸውም። ለምን ለማሰባሰብ ለቁጥጥር አይመችም። ከዛ ደግሞ ስርጭቱም ላይ ብዙ ልምድ ስለሌለኝ ምንኛ አይመችም። ከእዛ አካውንት ውስጥ ይገባል። በሀገር አቀፍ ደረጃ ላሉ ባህልና ቱሪዝም ቢሮዎች መድረናቸዋል። አስገዳጅ የለውም። በበጎ ፈቃደኝነት የሚሰራ ስራ ተግባር ነው። ስለዚህ काउंट आनंदी हन के ያሉ ሰዎች እንዲልቁ አቶ መሐመድ ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አርቲስቶች ገንዘቡ ተሰባስቦ እንዳበቃም በትግራይ ክልል በመገኘት ገንዘቡን ለማበርከትና ወገኖቻቸውን ለማጽናናት ማቀዳቸውን ገልጸው በቀጣይም የተለያዩ መሪ ቃሎችን በመጠቀም ኅብረተሰቡን የማንቃትና እርዳታ የማድረግ ተሳትፏቸውን እንደሚቀጥሉ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ so let's we fight አድማጮቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን ለምሽቱ የያዝንላችሁን ጥንቅሮች እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ ቪያ መሐሪክ በትዊተርም ሀሽታግ ጋቢና ቪኦኤ በመጠቀም አድርሶ እዝታ በላቸው። በአርቶቱ ኤደን ገረመው፣ በመስተንግዶ ስመኝሽ የቆየ፣ በዜናዎቹ ኤልያስ አስማረ፣ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ደናደሩ we am a man, i Fuck.